ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ስጥልን፣ እንደምናመሻችሁ አድማጮቻችን። የዛሬ ሮብ ህዳር 30 ቀን 2007 ዓ ም ስርጭታችንን ይዤ የማስተናግዳችሁ አዳኒ ፍሳሐዬ ነኝ። የሱዳኑ ፕሬዝደንት ዑመር ሐሰን አልበሽር ታላቁን የህዳሴ ግድብ ጎበኙ፣ ኬንያ ከአልሸባብ የሚደርስባት አደጋ ኢትዮጵያ ላይ እንዳልደረሰ ተገለጸ፣ ኢትዮጵያ በዓለም አቀፍ የገንዘብ ገበያ የቦንድ ሽያጭ ጀመረች፤ የሚሉትን ዝግጅቶች በቅደም ተከተል እናቀርባለን። መጀመሪያ ግን ዜና ይቀርባል። ሰለሞን አባተ ያነብልናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ በኢትዮጵያና በኬንያ ድንበር ላይ በሁለቱም ወገን በተዘረጉት ሞያሌ ከተሞች ውስጥ የሽብር ጥቃት ሊደርስ እንደሚችል የሚያሳስብ ማስጠንቀቂያ ወጣ። ማስጠንቀቂያው የወጣው የአልቃይዳ ግብረአበር ከሆነው የሶማሊያ አክራሪ ቡድን አልሻባብ ጋር ግንኙነት አላቸው የተባሉ ሶስት ኬንያውያን በቁጥጥር ስር ከዋሉ በኋላ ነው። አንድ የኬንያና የኢትዮጵያ ጥምር ቡድን ባለፈው ሳምንት ሐሙስ የኬንያዊቱ ሞያሌ ውስጥ በወሰደው ድንገተኛ እርምጃ ሶስቱ ኬንያውያን ሲያዙ፣ መቶ ሺህ በሶስት ሀገሮች ውስጥ የሚንቀሳቀሱ የስልክ አገልግሎት ሰጪዎች ሲምካርዶች ከተወሳሰቡ የቴሌኮሚኒኬሽንስ መሳሪያዎች ጋር አብረው ተይዘዋል። ሁሉም የመገናኛ መሳሪያዎች ከአልሻባብ የሽብር ቡድን ጋር ትስስር እንደነበራቸው ተገልጿል። በቁጥጥር ስር የዋሉት መሳሪያዎች በሚሊዮኖች የኬንያ ሺሊንጎች የሚገመቱ የጠረጴዛና የእጅ ኮምፒውተሮች፣ ሞደሞች፣ ሞባይል ስልኮች፣ ራዲዮ መቀበያዎች፣ ዲጂታል ካሜራዎችና የሳተላይት መልእክት መቀበያዎች እንደሚገኙበት ተገልጿል። በሽብር ተጠርጥረው ተይዘው በነበሩ ሰዎች ላይ ከመጠን ያለፈ የተባለ የምርመራ ዘዴ ተጠቅመዋል የተባሉ የአሜሪካው የስለላ ተቋም ሲአይኤ ባለስልጣናት ለፍርድ እንዲቀርቡ የመብቶች ተሟጋቾች እየጠየቁ ነው። የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት ትናንት ማክሰኞ ያወጣው ሲአይኤ መስከረም ከመስከረም 1994ቱ የሽብር ጥቃት በኋላ ፈጽሟቸዋል ያላቸውን አድራጎቶች የዘረዘረበት ሪፖርት ወንጀል ከተፈጸመ የመጠየቅን አስፈላጊነት ይበልጥ ያጉላዋል ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶችና የጸረ ሽብር ጉዳዮች ልዩ ልኡክ ቤን ኤመርሰን አመልክተዋል። ሊጠየቁ የሚገባቸው ባለስልጣናት ካልተጠየቁ የስቃይ አያያዝ ወይም ቶርቸር ለመጪዎቹ ፕሬዚደንቶች የፖሊሲ አማራጭ ሆኖ ይቀጥላል ሲሉ ተቀማጭነቱን ኒውዮርክ ዩናይትድ ስቴትስ የሆነው የሂውማን ራይትስ ዋች ዋና ዳይሬክተር ኬኔት ሮት አሳስበዋል። ዩናይትድ ስቴትስ የጭካኔ አድራጎቶችን ስትፈጽም ነበር ሲሉ በስፓኝ ቋንቋ ከሚያሰራጨው ኡኒቪዚዮን የዜና አውታር ጋር ትናንት ቃለ ምልልስ ያደረጉት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አድራጎቶቹን መደገም የሌለባቸው ከባድ ስህተቶች ብለዋቸዋል። ጥገኝነት ለመጠየቅ ወይም በማንኛውም ምክንያት ወደ ሌሎች አካባቢዎች ለመሄድ ሲሉ እጅግ አደገኛ የባህር ላይ ጉዞ አማራጮችን የሚወስዱ በመቶ ሺዎች የሚቆጠሩ ሰዎችን የፍልሰት ችግር ለመፍታት ዓለም በተሻለ ትኩረትና ሁኔታ መንቀሳቀስ አለበት ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር አስታወቀ። ዩኤንኤች ሲአር በጉዳዩ ላይ ለመምከር ዛሬና ነገ የሚካሄድ ስብሰባ ጄኔቫ ላይ እየጠራ ሲሆን ሰዎች የተሻሉ የጉዞ አማራጮችን እንዲወስዱ ማበረታታት እንደሚያስፈልግና ለምንስ ሲጀመር ሀገራቸውን እየጣሉ እንደሚወጡ መሰረታዊዎቹን ችግሮች ማጤን እንደሚገባ ዋና ኮሚሽነሩ አንቶኒዮ ጉቴሬስ አሳስበዋል። ባለፉት ዘጠኝ ወራት ውስጥ ብቻ 348000 ሰዎች አደገኛ የሆኑ የፍልሰት አማራጮችን መውሰዳቸውና ቢያንስ 4272 ሰዎች መሞታቸው ተገልጿል። ዌስት ባንክ ውስጥ ዛሬ ከእስራኤል ወታደሮች ጋር ከተፈጠረ ግጭት በኋላ አንድ የፍልስጤም ካቢኔ ሚኒስትር ተገደሉ። ቱርመስ አያ በተባለው አካባቢ ከተፈጠረው ግጭት በኋላ የተገደሉት ዛይድ አቡ አይን የሚባሉ ሚኒስትር ናቸው። የእስራኤልና የእስራኤል ወታደሮች አስለቃሽ ጋዝ የረጩ ሲሆን በሰደፎቻቸው ተቃዋሚዎችን፣ ሰልፈኞች ይደበድቡ እንደነበረ እማኞች ተናግረዋል። የዩክሬንና የሩሲያ ተቀናቃኝ ኃይሎች ተኩስ ለማቆም የደረሱበትን ስምምነት ለሁለተኛ ቀን አክብረው መዋላቸው ተዘግቧል። አልፎ አልፎ የሚሰሙ የተኩስ ልውውጦች ትናንትናና ዛሬ ባለፉት 24 ሰዓታት ውስጥ ቢሰሙም ይህንን ያህል የከበደ ግጭት አለመስተዋሉ ተገልጿል። ሁለቱም ወገኖች ባለፈው መስከረም ቤላሩስ ዋና ከተማ ሚንስክ ላይ የተፈራረሙትን የስምምነት ወይም ተኩስ የማቆምና በጸብ ያለመፈላለግ ስምምነት ሰነድ ተግባራዊ ለማድረግ ትናንት ቃል ሲገቡ እለቱን የጸጥታ ቀን ሲሉ አክብረውታል። ክቡራትና ክቡራን አድማጮች ለቀር ዜና ወደ ለቀር ዝግጅቶች ወደ አዳነች ልመልሳችሁ። ጤና ይስጥልን። መልካም ቆይታ። ሰለሞንን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። የሱዳኑ ፕሬዚዳንት ዑመር ሐሰን አልበሽር በቤኒሻንጉል ጉሙዝ እየተገነባ የሚገኘውን የህዳሴ ግድብ ጎበኙ። ፕሬዚዳንቱ ከዚያ ቀደም ብሎ ባደረጉት ንግግርም በመሰረተ ልማት ግንባታ ስራዎች አገራቸው ከኢትዮጵያ ጋር እንደምትተባበር ገልጸዋል። እስክንድር ፍሬው ዝርዝር ዘገባውን ልኳል። በአባይ ወንዝ ላይ እየተገነባ የሚገኘውን ታላቁን የኢትዮጵያ ህዳሴ ግድብ አስመልክቶ ኢትዮጵያ፣ ሱዳንና ግብጽ በሚኒስትሮቻቸው ደረጃ ሲገናኙ ሲወያዩ ቆይተዋል። የሶስቱ ሀገሮች የውሃ ሀብት ሚኒስትሮችም በቅርብ ጊዜ ግድቡን ጎብኝተዋል። በግድቡ ዙሪያ እየተካሄደ ባለው ውይይት ከኢትዮጵያ ጋር ተቀራራቢ አቋም እንደያዘች የሚነገረው የሱዳን ፕሬዝዳንት በስፍራው ሲገኙ ግን የመጀመሪያው ነው። ትናንት በቤንሻንጉል ጉሙዝ ክልል አሶሳ ከተማ በተከበረው ዘጠነኛው የብሔር ብሔረሰቦችና ህዝቦች በዓል እንደዚሁም የአሁኑ ህገ መንግስት የጸደቀበት ሀያኛ ዓመት መታሰቢያ ላይ የተገኙት የሱዳኑ ፕሬዝዳንት የግድቡን ግንባታ የጎበኙትም በዚያ እለት ነው። በተመሳሳይ ምክንያት አሶሳ የነበሩት የጅቡቲው ፕሬዝዳንት እስማኤል ኦማር ጊሌም ከሱዳኑ ኦማር አልበሽር ጋር በመሆን የግድቡን የ ግንባታ እንቅስቃሴ ተመልክተዋል። የግድቡ ግንባታ በጋራ ተጠቃሚነት መርህ ላይ የተመሰረተ መሆኑን ለምትገልጸው ኢትዮጵያ የሱዳኑ ፕሬዝዳንት በዚያ መገኘት እንደ ዲፕሎማሲያዊ ስኬት የሚቆጠር ነው። ከግድቡ ጉብኝት ቀደም ብሎ በአሶሳ ስታዲየም ለተሰባሰበው የበዓል ተሳታፊ በአስተርጓሚ ንግግር ያደረጉት ፕሬዝዳንት ኦማር ሐሰን አልበሽር የመሰረተ ልማት ግንባታዎችን ከኢትዮጵያ ጋር በጋራ ማካሄድ እንደሚፈልጉ ጠቁመዋል። እንግዲህ ሌሎችም መሰረተ ልማቶችን በጋራ የምንጠቀምበት እንደዚሁም መብራት፣ ውሃ፣ መንገድ፣ ሌሎችም መሰረተ ልማቶች ሁለቱም ሀገሮች አንድነት ግንኙነት የሚያጠናክር መሰረተ ልማቶችን በጋራ እንድንጠቀምና እንደዚሁም ደግሞ እኛ እንደ ሱዳን መንግስት ለዚህ ሁሉ ግንባር ቀደም እንሆናለን። ሌሎች በርካታ መሰረተ ልማቶችን በጋራ እንደምናስጠብቅ በድጋሚ ቃል እገባለሁ። ወፊ ሃ ሙናሰባ ንወጅህ አታህኒያ ከጸጥታ ጋር በተያያዙ ጉዳዮች ላይም ሱዳን ከኢትዮጵያ ጋር እንደምትሰራ ፕሬዝዳንት አልበሽር ገልጸዋል። ወፊ ሀ ስያቅ ንአኪድ አላ ሐትምየት አተካሙል ከዚህ መድረክ ላይ አሁንም የምናረጋግጥላችሁ ሁለቱም ሀገሮች ሰላም፣ የሁለቱም ሀገሮች እድገት፣ የሁለቱም ሀገሮች የህዝብ ለህዝብ ግንኙነት የሚያኮላሽ አንዳችም ነገር እንዳይኖር እኛም እንደ ሱዳን መንግስት ከኢትዮጵያ ሱዳን ጋር በመሆር አካባቢያችን ድንበራችንን በማስከበር ህዝቦቻችን በሰላም በመቻቻል እንዲኖሩና እድገቱንም እንዲያፋጥኑ ከዚሁ መድረክ ላይ ቃል እገባለሁ። በታላቁ የኢትዮጵያ የህዳሴ ግድብ ላይ ሲወያዩ የቆዩት የኢትዮጵያ የሱዳንና የግብፅ የውሃ ሚኒስትሮች በስድስት ወራት ውስጥ ሁለት ጥናቶችን ለማስጠናት እንቅስቃሴ ላይ ናቸው። ባለፈው አንድ ዓመት በኢትዮጵያ የቀረበውን የጥናትና የዲዛይን ሰነድ የመረምረው ዓለም አቀፍ የባለሙያዎች ቡድን ሶስቱ ሀገሮች በጋራ ሊያጠኗቸው ይገባል ያላቸውን ሁለት ምክረ ሀሳቦች ማቅረቡ ይታወሳል። ሙሉ ስምምነት የሚጠበቀውም በዓለም አቀፍ ድርጅቶች ከሚደረጉት ከነዚህ ጥናቶች ውጤት በኋላ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኬንያ ከእለት ዕለት እየጨመረ የመጣውን ከሶማሊያ ነውጠኞች የሚደቀንባትን የሽብር ስጋት ለማስወገድ እየታገለች ቢሆንም በሶማሊያ ተመሳሳይ የጣልቃ ገብነት ታሪኩን የምትጋራው ኢትዮጵያ ግን ከአሸባሪዎች ምንም ያህል ጥቃት አልደረሰባትም የቪኦኤ የምስራቅ አፍሪቃ ዘጋቢ ጌብ ጃዝሎ ኬንያ አወዛጋቢውን የኢትዮጵያ ጸረ ሽብር ስትራቴጂ እንደ ምሳሌ ሊጠቀምበት ትችል እንደሆነ ቃኝቷል ሰለሞን ክፍሌ ያቀርበዋል ኬንያ የጸጥታ ጥበቃ ችግር አለባት። ከሁሉም ማለት ይቻላል የሱማሊያ ግዛቶች ከጠንካራ ይዞታዎቻቸው የተባረሩት የነውጠኛው ቡድን አልሻባብ ተዋጊዎች ሰሜን ምሥራቅ ኬንያ ውስጥ ሙስሊም ያልሆኑ ሰዎችን ኢላማ አድርገው ለተፈጸሙ አሰቃቂ ጥቃቶች ኃላፊነቱን ወስደዋል። አሁን በቅርቡ በመንገደኞች የተሞላ አውቶቡስ መጥለፋቸውና በቁፋሮ ስራ የተሰማሩ ወዛደሮችን ሌሊት የተኙበት ድንኳን ውስጥ ጥቃት ያደረሱባቸው መሆኑ ይታወቃል። እነዚህ ሁለት ጥቃቶች የደረሱባቸው ከሶማሊያ ጋር የሚዋሰነው የማንዴራ አውራጃ ኬንያ ሴናተር ማለት በኬንያ የሕግ መወሰኛው ምክር ቤት አባል ቢሎ ኬሮ ያስረዳሉ። የአልሸባብ ኃይሎች በአብዛኛው በጌዶ ክፍለ ግዛት ሶማሊያ ከማንዲራ የምትዋሰንበትን አካባቢ የተቆጣጠሩበት ሁኔታ ነው ያለው። እናም በዚያ ህዝብ በብዛት በሚኖርበት አካባቢ የድንበር ጥበቃ ሁኔታ በደንብ ቁጥጥር የሚደረግበት አይደለም። ሴናተር ኬሮ ሰሜናዊ የኬንያ ጎረቤት ኢትዮጵያ ግዛቷ ውስጥ ሽብር መፈጸሙን በመከላከል ረገድ ግን ብዙ የተሳካላት መሆኗን ይገነዘባሉ። ኬሮ ኢትዮጵያ ከሶማሊያ ጋር በስፋት እንደምትዋሰንና በዚያች አገር የወታደራዊ ጣልቃ ገብነት ታሪኳም የቆየ ቢሆንም ግዛቷ ውስጥ ሽብር እንዳይፈጸም መከላከል ችላለች ነው የሚሉት። ስለዚህም ኬንያ የኢትዮጵያን ሽብር መከላከል ዘዴ በአራያነት መጠቀም ያሻታል ሲሉ ያስረዳሉ። እስከማውቀው ኢትዮጵያውያኑ በድንበሮቻቸው አብዛኛዎቹ አካባቢዎች ከሀምሳ እስከ መቶ ኪሎ ሜትሮች ስፋት ያለው የግጭት መከላከያ ስፍራ ፈጥረዋል። በዚህ አካባቢ በነውጠኛ ቡድኖች የሚካሄድ ማንኛውንም አይነት እንቅስቃሴ እንደ ቀጥተኛ ስጋት ያደርግና ወዲያውኑ የማጥፋት እርምጃ ይወስድበታል። ኢትዮጵያ ውስጥ ከዚህ ቀደም ኬንያ ውስጥ በደረሰው ደረጃ አይነት ባይሆንም አንዳንድ የአሸባሪ ጥቃቶች ተፈጽመዋል። እንደ አውሮፓን ዘመን አቆጣጠር በ2013 በዋና ከተማዋ አዲስ አበባ ውስጥ የደረሰ የቦምብ ፍንዳታ ሁለት የሴራውን ጠንሳሾች ሕይወት አጥፍቷል። በያዝነው ዓመት የጥቅምት ወር ውስጥ ምንም እንኳ እስካሁን የደረሰ ጥቃት ባይኖርም እዚያው ዋና ከተማዋ ውስጥ የአልሻባብ የሽብር ጥቃት ያሰጋል ሲል በኢትዮጵያ የዩናይትድ ስቴትስ ኤምበሲ አስጠንቅቆ እንደነበር ይታወሳል። በዓለም አቀፉ የቀውስ አስወጋጅ ቡድን የአፍሪካ ቀንድ ፕሮጀክት ዳይሬክተር ኬድሪክ ባርንስ እንደሚሉት ኢትዮጵያ በጸረ ሽብር ትግሉ በአብዛኛው ሊሳካላት የቻለው ምስራቅ ሶማሊያ ግዛት ውስጥ የፖሊስ ኃይሎችን ከራሱ ከዚያው አካባቢ ከሚኖረው ማኅበረሰብ አውጣታ በማሰማራቷ ነው። ኢትዮጵያ ባለፉት ጥቂት ዓመታት ከዚያው አካባቢ በተመለመሉ የፖሊስ ኃይሎች ልዩ ፖሊስ መፍጠሯን አይተናል። የልዩ ፖሊስ አባላቱ የአካባቢው ሶማሌዎች ናቸው፣ አመፅንም ይከላከላሉ። ኢትዮጵያ የምትጠቀምበት ይህ ዘዴ ግን በቀጥታ በኬንያ ሊቀዳ ይችላል ማለት እንዳልሆነ ሄድሪክ ባርንስ ይገነዘባሉ። ምክንያቱም አንደኛ ኢትዮጵያ ዛሬ ሳይሆን ቀድሞውንም ለብዙ ዓመታት የጸጥታ ጥበቃዋን በተመለከት ከፍተኛ ትኩረት መስጠቷና አስተዳደሩን በአብዛኛው ለአካባቢው ባለሥልጣናት ማስረክ በመቻሏ ነው። ኬንያ ግን ሂደቱን ገና አሁን ተግባራዊ ማድረግ በመጀመሯ ነው ብለዋል። የኢትዮጵያን የሴኩሪቲ አሰራር ዘዴ እንዳለ ወስዶ ኬንያ ውስጥ በኃይል ተግባራዊ ለማድረግ መሞከር ግን ብዙ ሶማሌዎች በሚኖሩበት ሰሜን ምስራቅ ግዛት ውስጥ የተገኙ የፖለቲካ ስኬቶችን መቀልበስ ይሆናል ሲሉም ይመክራሉ። ብዙ ስኬቶች ተገኝተዋል። አሁን በተሻለ የፖሊስ አሰራር እና ደህንነት ጥበቃ በቀላሉ በማሻሻል የሚገኘውን ውጤት በሴኩሪቲው አሳቦ የተገኙ ስኬቶችን መቀልበስ በእጅጉ ያሳዝናል። ይህም ብቻ አይደለም ጉዳዩ ጠንካራ የሰብአዊ መብቶች መጠበቅን ስጋትም ያስነሳል። የኢትዮጵያ የጸጥታ ጥበቃ ኃይሎች አነ ታራኪውን የ209 ዓ ም ጸረ ሽብር ሕግ በመጠቀም ብዙ ጊዜ ተጠርጣሪ የአልሻባብ ነውጠኞችን እየያዙ ያስሩበታል ሕጉን ጋዜጠኞችንና የፖለቲካ ተቃዋሚዎችን ለመቅጣትም ይጠቀሙበታል ሌዝሊ ሌፍኮ በሂውመን ራይትስ ዋች ድርጅት የአፍሪካ ጉዳዮች ምክትል ዳይሬክተር ናቸው ይህ ጠንካራ የመንግሥቱ ረጅም ክንድ ከባድ ዋጋ ያስከፍላል ይላሉ ሌዝሊ ሌፍኮ ዛሬ በኢትዮጵያ ዜጎች በሰላማዊ መንገድ ሀሳባቸውን መግለጽ የሚችሉበት ምንም ነጻነት የለም። ዜጎች በጋዜጣም ይሁን በተቃውሞ ሰልፍ ሀሳባቸውን መግለጽ አይችሉም። እናም አንዱ ያለን ስጋት ይህን መሰሉ የኢትዮጵያ መንግስት የሚጠቀምበት በብረት ሰንሰለት አይነት የማሰር ዘዴ በሀገሪቱ ዘላቂ መረጋጋት ሊያመጣ የማይችል ጥንስስ ነው የሚል ነው። የኢትዮጵያ መንግስት ግን የጸረ ሽብር ህጉን የሀገሪቱን ደህንነት ለማስጠበቂያነት እንጂ ለሌላ ምንም ጉዳይ አልጠቀምበትም ሲል በተደጋጋሚ አስተባብሏል። ኬንያም እንዲሁ ለፖሊስ ኃይሉ ይበልጥ ስልጣን በመስጠት ተጠርጣሪ አሸባሪዎችን ይዞ ማሰር እንዲችል ህጓን ለማሻሻል አቅዳለች። ኬንያም እንደ ኢትዮጵያው ጸረ ሽብር ህግ ሁሉ በጸጥታ ጥበቃ ስም የሰብአዊ መብቶችን ለመጣስ ልትጠቀምበት ትችል ይሆናል የሚሉ ጥያቄዎችን አስነስቷል። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይል ሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏቸው ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በመጨረሻም የንግድና ምጣኔ ሀብት ዝግጅት አለን። ኢትዮጵያ በዓለም አቀፍ የገንዘብ ገበያ ለመጀመሪያ ጊዜ የውጭ ሀገር የግምጃ ቤት ሰነድ ወይንም ቦንድ ሽያጭ ጀምራለች። አንድ ቢሊዮን የዩናይትድ ስቴትስ ዶላር የሚያወጣ የግምጃ ቤት ሰነድን ከውጭ ሀገር ባለ ሀብቶች ገንዘብ ለመበደር ገበያ ላይ አቅርባለች። ይህ ብድር በአንድ ወገን አስፈላጊ የሆኑ የምጣኔ ሀብት እንቅስቃሴዎችን ለማፋጠንና የውጭ ምንዛሪ ለማግኘት ሲረዳ በሌላ ጎን ምጣኔ ሀብቱ ላይ አላስፈላጊ የብድር ጫና ሊያመጣ ይችላል። የእንግሊዝኛው ሪፖርተር ጋዜጣ ዋና አዘጋጅ አስራት ስዩሙን በጉዳዩ ላይ ያነጋገረው ሄኖክ ሰማ ጊዜር ዝርዝሩን ይዟል። ለመሆኑ የውጭ ሀገር የግምጃ ቤት ሰነድ ሽያጭ ማለት ምንድን ነው? በአጭሩ የአለም አቀፍ የቦንድ ገበያ የሚባለው ምንድን ነው? አገሮች የዓለም አቀፍ ገበያው ላይ ወጥተው ለተለያዩ ፕሮጀክቶች የሚያገለግላቸውን ገንዘብ ካፒታል የሚያገኝበት ቦታ ነው። ይህም ኢንተረስት ሬት የዚህን ካፒታል የመግዣ ዋጋ ሆኖ በአጭሩ ስትገልጸው የገንዘብ ካፒታል መገበያ ገበያ ነው ብለህ ተወሰ ትችላለህ። ሶቨርን ቦንድ የሚባለው አንድ ሀገር የተለያዩ ፕሮጀክቶቿን ወጪ ለመሸፈን በሌላ ሰው የመገበያ ዋጋ ወይም ገንዘብ የመገበያ ገንዘብ የብድር ሰነድ አውጥታ ስሸጥ ማለት ነው። በአማርኛው ያው የቃል ኪዳን ሰነድ ነው የሚባለው። በብዙ ሀገሮች ይጠቀሙበታል። ዓለም ላይ ሆኖ ያለው ዘመናዊ የሆነው አካሄድ ምንድን ነው? አገሮች ራሳቸው ሀገራቸው ውስጥ በሚያመርቱት የግብር የታክስ ገቢ ብቻ ሳይሆን በዓለም አቀፍ ገበያው ላይ ያለውን የገንዘብ ወይም ካፒታል ነው የምትነሱ። ካፒታልን በመጠቀም ልማትን ማፋጠን ከዛም ደግሞ ልማቱ ሲፋጠን ከዛ ልማት ገቢ በማግኘት ያንን ብድር መክፈል ዘመናዊ አካሄድ ነው እና ባጭሩ ይሄን ነው ሀሳቡ የሚገልጸው። መጠኑ ምን ያህል ነው? ወለዱ ከዓለም ደግሞ የብድር ገበያ የኢትዮጵያ መንግስት የተለያዩ የብድር ምንጮች አሉት። የተለያዩ የኢንቨስትመንት ባንኮች እንደዚሁም ከመንግስት ኢምፖርትና ኤክስፖርት ባንኮች ይበደራል እና ወለዱ ምን ያህል ነው ይታወቃል፣ ወለዱ ይታወቃል። አሁን እንግዲህ እኛም በተለያዩ ጊዜዎች በዘገብነው ነው መሰረት ስድስት ነጥብ ስድስት ሁለት ገደማ ነው። አሁን በወለዱ የሚከፈልበት ወለድ ምንድነው ከተለያዩ ከአገሮች እና ከዓለም አቀፍ ተቋማት እንደ ዓለም ባንክ ያሉ እንደ አይኤምኤፍ ያሉ ተቋማት አገሪቱ ብድር የማግኘት እድል አላት፣ ስታደረግም ቆይታለች። ከአገሮችን በተመለከተ ለምሳሌ ከቻይና፣ ከቱርክ እንዲሁም ከህንድ ለተለያዩ ፕሮጀክቶች የተለያዩ ብድሮች ተወስደዋል። ብድሩን ወለድ መጠን ላ ወዳድረው ያልክ እንደሆነ አው በእርግጥ የዚህ የሶቨርን ቦንድ ወይም የዚህ አጠቃላይ በቦንድ ማርኬት ላይ የሚከፈለው ወለድ ከፍ ይላል። የብዙ ጊዜ በአገሮች መካከል ያለው ወለድ ግፋ ቢል አራት ድረስ ሲደርስ ነው። እነዚህ ደግሞ የና ዓለም ባንክ ብድርን ስትመለከት ሶፍት ሎን ነው የሚሉት እነሱ በጣም በቀነሰ ወለድ አንዳንድ ጊዜ አሁን በአሁን ባለው እንኳን የዓለም ባንክ ዜሮ ይመስለኛል የወለድ መጠኑ በሰፊ የመክፈያ ጊዜ ሰጥቶ የሚሰጥ ብድር ነው እና ከፍ ይላል። ይሄኛው ግን ማወቅ ያለብህ የምትከፍ ከፍ ማለቱ በራሱ ግን አድቫንቴጅ ነው ይዞ የሚመጣው አይተህ ከሆነ በ አገሮች መካከል ለሀገሮች የሚሰጡ ፕሮጀክቶች ላይ የሚሰጡ ብድሮች የራሳቸው የሆነ መነሻ አላቸው። ኮንዲሽናሊቲስ እነሱ የሚሉት ማለት ነው። ምን ማለት ነው? አገሮች ለአንድ ሀገር ሲያበድሩ የራሳቸውን ፖሊሲ፣ የራሳቸውን አሳሰብ፣ የራሳቸውን አካሄድ በተወሰነ መልኩ እዛኛው ሀገር ላይ ኢንፖዝ የማድረግ የመጫን ወይም ደግሞ እንዲስማማ የማግባባት ሁኔታ አለ። ፕሮጀክቶቹ ላይ ደግሞ የእነሱ ሀገሮች ካምፓኒዎችም ስራፊ እንዲሆኑ የእነሱ ሀገሮች እቃ የሚገዛም ይደረጋል። ይሄ ኢንተርናሽናል አሰራሩ ነው። በእነዚህ በእነ ዓለም አቀፍ በእነ ዓለም ባንክ ደረጃ ያየኸው እንደሆነ በጣም የተለያዩ የፖሊሲ ምክር ሀሳቦች ነው የሚሏቸው ይሰጣሉ። ይህን ምክር ሀሳብ በደንብ አድርገህ ማስፈጸም ለጥሩ እና ለተሻሻለ ብድር የምታገኝ ይረዳሃል። ስለዚህ መንግስታት ይያዛሉ ማለት ነው በእነዚህ ሀሳቦች። ትልቁ አድቫንቴጁ በዚህ በኢንተርናሽናል ቦንድ ማርኬት ስትገባ ግን ገንዘብህን ከፍለህ የምትገዛው ብድር ስለሆነ ይህን ብድር ለየትኛውም አይነት ፕሮጀክት ለማዋል ሰፊ መጠን ይሰጣል ይሰጣል። ግልጽ ነው። ተያይዘውም አብረው የንግድና የፖለቲካ ፖሊሲ ለውጥ እንዲኖር የሚጠይቁ መስፈርቶችም የሉበትም። የዴሞክራሲ ለውጥም እንዲኖር የሚጠይቁ መስፈርቶች የሉበትም። ነገር ግን ይሄ ብድር ደግሞ መመለስ አለበት። ተበድሮ መመለስ አለ። በሀገር ውስጥ መንግስት ከህዝቡ ከኢትዮጵያውያን ማለት ነው ብድር ይወስዳል። የግምጃ ቤት ሰነድ እከፍላችኋለሁ በሚል ቃል ኪዳን ከውጭ ሀገር በምትወስድ ጊዜም እንደዚሁ መመለስ አለብህ። ያን ተበድሮ ያልመለሰ ሀገር ደግሞ ይሄ ዲፎልት የሚባለው ተበድሮ ያለመመለስ ሁኔታ አለና ይህንን ደግሞ የዓለም አቀፍ የብድር ገበያ ውጤት ይሰጠዋል። ኢትዮጵያ በቅርቡ ተበድሮ የመመለስ አቅሟን በተመለከተ የዓለም አቀፍ የብድር መዳቢ ድርጅቶች ደረጃ ሰጥተዋታል፣ ደረጃ አውጥተውላታል። ይሄ ደግሞ ለሀገሪቱ ለምታገኘው ብድር ወሳኝ ነው። ስለዚህ ተበድሮ ስለ መመለስ እንነጋገር ስንመለከተው፣ የወለዱ መጠን ከፍ ያለ ነው። ስድስት ነጥብ ስድስት ሁለት ማለት ነው። አው እዚህ ጋር ሄ ነው ከአንድ ነገር ማወቅ ያለብህ ምናልባትም ያልገለጽኩልህ፣ ምንድን ነው ከፍ ያለ ነው የወለዱ መጠን ስንል በምን አውድ ነው የምናየው፣ ኮንቴክስት በምን ኮንቴክስት ነው የምናየው ብለን ማሰብ አለብን። እንደ አሜሪካን፣ እንደ እንግሊዝ እንዲሁም እንደነ ጀርመን አይነት ሀገሮች በዓለም አቀፍ ገበያው ላይ እነሱም የሶቨርን ቦንድ ሽያጭ ያካሂዳሉ። እነዚህ ሀገሮች ግን ከኢኮኖሚ ጥንካሬያቸው የተነሳ ከዚህ ፊት ባላቸው የብድር መክፈል ታሪክ የተነሳ የእነሱ ኢንተረስት ሬት በጣም ትንሽ ነው። ምን ማለት ነው ይሄ እነሱ ለብድሩ የሚጠየቁት ኢንተረስት ሬት ትንሽ የሚሆንበት ምክንያት ተአማኒነት በጣም አላቸው። በሌላ መንገድ ደግሞ እንደ እንደ አበዳሪ ኢንቨስተር ነው የሚሏቸው። እንደ አበዳሪ ስታየው እንደሚከፍልህ እርግጠኛ የሆን ከሆነ ሀገር ትንሽ ቢሆንም ኢንተረስት ሬቱ ያንን መግዛት ትመጣለህ። ስለዚህ በዛ አውድ ስትመለከተው አሁን አለም ላይ ካሉት ታዳጊ ሀገሮች ከሚባሉት የሚሰጣቸው የወለድ መጠን ከፍተኛ ነው ስምንት ነጥብ ሰባት እንደዚህ ዘጠኝ አስር ድረስ ይሄዳል። አፍሪካ ውስጥ እነ ሽሸር ምናምን ከፍተኛ ወለድ ያለው ብድር የተበደሩት እና ከዛ አንጻ ስታየው እኔንም እውነቱንም ያናገርኳቸውን ኤክስፐርቶች ትንሽ ሰርፕራይዝ ያደረገ ነው። እንደውም የወለዱ መጠን ፌር ነው ባለው ኮንዲሽን ስታየው ምክንያታዊ የሆነ ወለድ ነው መነው የወለድ መጠን ነው ያለው ማለት ይቻላል። ሄዶ እንግዲህ በአጠቃላይ በእናንተም ኤዲቶሪያልም ያንጸባረቃቸኋቸው አስተሳሰቦች እንዳሉ ተረድቻለሁኝ። ያነጋገራቸኋቸው ባለሙያዎችም አሉ። ኢትዮጵያ በዚህ በዓለም አቀፍ የቦንድ ሽያጭ ገበያ ውስጥ መግባቷ ሀገርን ይጠቅማል፣ ሕዝብን ይጠቅማል ብላችሁ ታስባላችሁ? ዋነኛው አንደኛው አሁን እንግዲህም በሁለት መንገድ ከፍለን ብናየው ጥሩ ነው። አንደኛው አገሪቱ የምታመነጨው የውጭ ምንዛሪ እና መስራት የምትፈልጋቸው ፕሮጀክቶች ተቀምጠው ይመዘናሉ። ሲመዘኑ ከዛ ውስጥ የውጭ ምንዛሪ ማግኘት ጭማሪ የውጭ ምንዛሪ ማግኘት ሲያስፈልግህ የግድ ትሸጣለህ። ሁለተኛው ደግሞ እንዳልኩ ወደ ዋና ወደ ሜንስትሪም ወደዚህ ወደ ትልቁ የዓለማችን የኢኮኖሚ እንቅስቃሴ ውስጥ ሲስተም፣ ስርአት ውስጥ መግባቷንም ሲግናል ማድረጊያ ነው። መልካም እንግዲህ ከላይ የጠቀስካቸው ሁለት ጉዳዮች አሉ። ከዛም ጋር ተያይዘው ደግሞ የሚነሱ ሚዛን ላይ ሊቀመጡ የሚገባቸው የወጪ ገበያን ማስፋፋት ከወጪ ገበያ የሚገኘውንም ገቢ በተለይ ይሄ በውጭ ምንዛሬ የሚገኝ ገቢ ስለሆነ እሱን ማስፋፋት ይጠይቃል። ያ ካልሆነ በጥሬ ሰሊጥና ቡና ተከፍሎ የሚያልቅ ብድር ይሆንና ይሄ አስቸጋሪ እንደሆነ ባለሙያዎችም የሚመክሩበት ጉዳይ ነው። ከዛ አልፎ ደግሞ ያው ተበድሮ የመመለስ ይሄ ቃል ኪዳን ነው፣ ና ቃል ኪዳኑን ከቤተሰብ መበደር አለ። ከጎረቤቱ ተበድሮ ደግሞ ያልከፈለ ሰው ካለ ስሙ ይጠፋል፣ ዲፎልት አረገ ማለት ነው። ከዛ በኋላ ለዛች ሀገር የሚሰጠው ብድር አንደኛው የወለዱ መጠን ይጨምራል፣ ወይም አበዳሪዎች እየሸሹ ይሄዳሉ። እነኚህ እንግዲህ በአጠቃላይ በዚህ የምጣኔ ሀብት አምድ ውስጥ ሲገባ የዓለም አቀፉ ገበያ ውስጥ ሲገባ የሚነሱ ጉዳዮች ናቸው። ለምሽቱ የእንግሊዝኛው ሪፖርተር ጋዜጣ ዋና ዘጋጅ አስራት ስዩም ለሰጠህን ማብራሪያ አመሰግናለሁ። አድማጮች የምሽቱ ስርጭታችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በንግብ ፕሮግራማችን እስክንገናኝ በደህና ቆዩ።